የሶማሌ ክልል ልዩ ኃይል አባላት ናቸው የተባሉ ታጣቂዎች በኦሮሚያ ክልል ምስራቅ ጉጂ ዞን በሊበን ወረዳ ጥቃት አድርሰው ሰባት ሰዎችን ገድለዋል ሲሉ የአካባቢው ነዋሪዎችና የወረዳው አስተዳዳሪ ለቪኦኤ የኦሮምኛ ዝግጅት ክፍል ገልጸዋል። ሶራ ሐለኬ ያጠናቀረው ዘገባ አለ። ከፍ ያለ ወታደራዊ ትጥቅ እንደነበረ የተነገረው ኃይል አሁንም ከአካባቢው አለመራቁን ነዋሪዎቹ አመልክተው የመከላከያ ሰራዊቱ ጣልቃ ገብቶ ሁኔታውን ማረጋጋቱን አስረድተዋል። የኦሮምኛ ዝግጅት ክፍል ባልደረባችን ሶራ ሀለኬ ዛሬ ያነጋገራቸው አንድ የነገሌ ቦረና ነዋሪ ሁኔታውን እንዲህ አስረድተዋል። ትላንትና በአምስት ሰዓት ላይ የሶማሌ ልጁ ኃይል ጦርነት ከፈትብንና በፊት ለፊት እየተዋጋ እያለ በአቋራጭ በሁለት አቅጣጫ ሰፈር መቶ ምናምን አባወራ የሚሆኑ ቤተሰብ ላይ በአቋራጭ ከኋላ በኩል ገቡብንና እዚ ሰዎች ጨረሱብን። ዘሞቱበት ሰዎች ስድስት ናቸው። ቤቱ መቃጣጥሏል። ትምህርት ቤትን በጥይት መታቷል፣ አልተቃጠለም። ጥቃት የከፈቱልን ሰዎች ላይ የአገር መከላከያ ሚኒስትር የሚሉ አለ ማስታወቃቸው ከምወጓችሁ ውስጥ አዎ አሁን ሱፍቶኮፒ አሰነሲተን ሊበ ወረዳ ፖሊሲ እጅ ነው ያለው። ምን በመባል ቦታ ላይ ነው ጦርነቱ የተካሄደው? ዲንጎ የሚባል ቦታ የከፈቱት ወደ ዴካ የሚባል ቦታ ነው የተመለሱት። የሞቱት ከእናንተ አካባቢ የሞቱት ትላልቅ ሰዎች በሰባዎቹ ዕድሜ የሚቆጠሩ ሰዎች እንዳሉበት ነው የነገርከኝ። አዎ ገልገሎ ውቃ የሚባል አለ የሰባ ዓመት ዕድሜ ነው ያለ ነው። ዱብ ቀጭሮቻ የሚባል ደግሞ የሰባ አምስት ዕድሜ ገፋ ያለ ሰው ነው። በገጆ ደውዮ የሚባሉ አለ ይህም ስልሳ ዓመት ዕድሜ ውስጥ ነው ያለው። ጆሬ ቆዬ የሚባል ደግሞ እሱም የሰባ ዓመት ምናምን ዕድሜ ውስጥ ነው ያለ ሽማግሌ ነው የወጣው። እንጎ የሚባል ቦታ የከፈቱት ወደ ዴካ የሚባል ቦታ ነው የተመለሱት። የእነሱ ሀይል ምን ያህል ይሆናል? ሰው ይሆናሉ። ከፊት ለፊት የሚዋጉ ውጪ በአቋራጭ ብቻ የገቡት ወደ ስድስት መቶ ሰው ይሆናሉ። ሰፈር ውስጥ የገቡት ቤቶች ያቃጠሉት ትምህርት ቤት በጥይት ተመሳቶ ነበር። አልተቃጠለም፣ አልወደቀም። ግን የሀገር መከላከያ ሚኒስቴር አሉ ዛ ቦታ እነሱ እያሉ ነው የተዋጉት። እነሱ እያሉ ነው ሰፈሩ እነሱ ውስጥ የገቡት እነሱ ሲመጡ ከፊት ለፊት እየተዋጉ ስለሆነ መሀል አንገባም ብሎ ትምህርት ቤት ላይ ተሳፈሩ። ትምህርት ቤት ላይ እነሱ እያለ ነው ይሄ ሁሉ ችግር የፈጠረብኝ እያለ መከላከያ እያለ ሶራ ወደ ሊበን ወረዳ አስተዳደርም ደውሎ አስተዳዳሪውን አቶ ዋሪዮ ጎልቻን አነጋግረው ነበር። የተበረሱ ጉዳት ሰባት ሰው ገለዋል። ስድስት ሰው ቆስሏል። እሱ መጥቶ ጥቃት የደረሱ እንዳለ ትክክለኛ ነው። ነገር ግን የገራይ መከላከያ ሰራዊት በወቅቱ ማል ገብቶ እንደተለያዩ አድርገዋል። እድሜያቸው ስንት ይሆናል? ከተገደሉት አረት ሶ ሸማግሌ ከተሳ በላይ ናቸው። እዚ ያለው ሰፈር አካባቢ ያለው ሸማግሌዎች ናቸው። ሞቱ ሶስቱስ ሰላሳ አምስት በላይ ናቸው እድሜያቸው ማለት ነው። በምን አይነት መሳሪያ ነው የአካባቢውን ሰዎች የወጉት? እነዚህ ልዩ ኃይሎች ልዩ ኃይሎች የሚወጉ ያለው ስናፐር በተርየት ነው እየወጉ። በመኪና ነው የሚመጡት? አዎ ህዝቡ አስተዋደሩ እነሱ ከሌላ ቦታ መኪና ነው መጥቶ እኛ እኛ ላይ አራግፎ ይሄ ጉዳት አደሱናለ እያሉ ለእኛም ሪፖርት አደርጓል። የማን ክልል ውስጥ ነው የሚገኘው ቦታው ሰዎቹ መጥቶ የወጉበት ቦታ? ኦሮሚያ ክልል አስተዋደር ሰፈር ነው እኛ ቀበሌ ሊዘ ወረዳ ምን ያህል ሰው ተፈናቅለዋል? ከዚህ አካባቢ አሁን አሁንም እየተፈናቀለው ያለው በቁጥሩም አናድም እና ግን የተፈናቀለዎች ሰዎች አሉ። እነሱ እንዲመጥቶ ሲዋጉ ማን ነው የሚከላከላቸው? መጀመሪያ እዚያ አካባቢ ያለው አስተዳደር ነው። ከዛ በኋላ የሀገር መከላከያ ሰራዊት መሀል ገብቶ እንድመረጋ አድርጓል። እኛም እንደምናውቀው ሀገር መከላከያው የኢትዮጵያ መከላከያ ሰራዊት ነው። ኢትዮጵያ መከላከያ ሰራዊት ለኢትዮጵያ ብሄርና ብሄረሰብ እንደ አንድ ነው የሚያዩ ጦርነት መሰረት መጀመሪያ የነሱ መሀል ገብቶ የኢትዮጵያ ባንዲራም ተክሎ ያ ውጊያ ቢቆም አድርጓል። ስለተባለው ጥቃት የሶማሌ ክልል መንግስት ያውቅ እንደሆነና ባለስልጣናቱም የሚሉትን ለመጠየቅ ወደ ጅጅጋ ያደረግነው ተደጋጋሚ ጥረት ለዛሬ አልተሳካም።